ተከታዩው ቅንብር በማርቲን ሉተር ኪንግ ሕይወት ዙሪያ የተሰናዳ ዝግጅት ነው። ሶሎሞን አባተ ነው ያዘጋጀው። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋ የመንግስት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውል የተወሰነው ዕለት በየዓመቱ የሚውለው የአውሮፓውያኑ ጃንዋሪ ወር በገባ በሦስተኛው ሰኞ ነው። በ1963 ዓ ም በአውሮፓውያኑ አቆጣጠር በኢትዮጵያ በ1955 ዓ ም ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የእኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች የሚቆጠሩ አደባባይ ላይ ወጥተው ነበር። ይህ ሰልፍ ታላቁ የዋሽንግተን ሰልፍ ተብሎ የሚታወቅ ሲሆን እንደ አርማ ያነሳቸው መሠረታዊ ጥያቄዎች ሥራና ነፃነት ነበሩ። ኦገስት 28 1963 ወይም ነሐሴ 22 1955 ዓ ም በተካሄደው በዚህ ግዙፍ ሰልፍ ላይ ከ200 ሺ እስከ 300 ሺ የሚገመት ሰው ወጥቶ ነበር። ምንም እንኳ ከሰልፈኛው 3ት ሦስት አራተኛው ጉዳዩ በቀጥታ የሚመለከታቸው ጥቁሮች ይሁኑ እንጂ የእነርሱ አጋር የሆኑ የነፃነትና የእኩልነት ሐሳብ አራማጅ ነጮችና ሌላ ቀለም ያላቸው ተሳታፊዎች ከጎናቸው በብዛት ተገኝተዋል። እነዚህ በዋሽንግተን ዲሲው ብሔራዊ አደባባይ ወይም ናሽናል ሞል ወጥተው የአሜሪካን ፖለቲካና የወቅቱን አድሏዊ አስተሳሰብ ያስጨነቁ ሰልፈኞች እናሸንፋለን፣ አንድ ቀን እናሸንፋለን እያሉ እጅ ለእጅ ተያይዘው ዘመሩ። እያንዳንዱም ሰው አንድ ቀን እናሸንፍ ዘንድ ከልቤ ከመሠረቱ አምናለሁ እያለ በኅብረ ዝማሬው ውስጥ ጮኸ። ዊሻል ኦቨርካም እናሸንፋለን፣ nation fallen በአውሮፓውያን አቆጣጠር ከ1955 እስከ 1968 ዓ.ም ለዘለቀው የአሜሪካው የሲቪል መብቶች ንቅናቄና ትግል እንደ ብሔራዊ መዝሙር፣ እንደ መለያ ዝማሬ ነበር። ዊሻል ኦቨርካም ዛሬም በብዙዎች ልብ ውስጥ ሕያው ዝማሬ ሆኖ በተመስጦ ያንጎራጉሩታል። በዚያ ብሔራዊውን አደባባይ ባጥለቀለቀው የነጻነት የእኩልነትና የሥራ ጥያቄ ተሟጋችና ታጋይ ሕዝብ ፊት ታዲያ ገና በከበደው የዘር መድሎ ጥላ ስር የቆሙት የእንቅስቃሴው መሪ ሰላማዊው ግን ብርቱ ታጋይ ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ሕንፃ ደጃፍ እጅግ ታሪካዊውን ሕያው ሆኖ ዘወትር የሚነሳውን "ይታየኛል" ንግግራቸውን አደረጉ። አይ ሐቭ ድሪም አንድ ቀን አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር እንዲኖሩ ይታየኛል። ያኔ የነበረው የጥቁር አሜሪካውያን በቆዳችን ቀለም ሳይሆን በማንነታችን እምንለካ ጥያቄ፣ የፖለቲካና የነጻነት ጥያቄ ፕሬዚደንት እንሁን አልነበረም። እንዲያውም በየትኛውም ደረጃ ለፖለቲካ ሥልጣን እንታጭ፣ እንሾም አልነበረም። ድምፅ መስጠት ይፈቀድልን ነበር፣ ሥራ በችሎታችን ይሰጠን ነበር። የጥቁሮች ጥያቄ እነሆ፣ በአሜሪካ ምድር፣ በዚህ የተወካዮች ምክር ቤት ደጃፍ ላይ ጥቁር ፕሬዚደንት ለሁለተኛው የሥልጣን ዘመኑ ለሁለተኛ ጊዜ ቃለ መሐላ ፈጸመ። ለዚህች ዕለት ማርቲን ሉተር ኪንግ ውድ ዋጋ ከፍለዋል። እንደ አውሮፓውያን አቆጣጠር ጥር 15 1929 ዓመተ ምህረት በደቡቧ አትላንታ ጆርጂያ ተወልደው ሚያዚያ 4 1968 ዓመተ ምህረት በ39 ዓመት እድሜያቸው በነፍሰ ገዳይ ጥይት ሜምፊስ ቴኔሲ ላይ የወደቁት ዶክተር ማርቲን ሉተር ኪንግ በዚያው የዋሽንግተኑ ንግግራቸው እንዲህ ብለው ነበር። And every hill and mountain shall be made low. The rough places will be made plain, And the crooked places will be made straight. And the ተራራና ኮረብታም ይላል። ጠማማም ሁሉ ይቃናና አስርጓጡ ሜዳ ይሆንና እናም የእግዚአብሔር ክብር ይገለጥና ስጋለባሹ ሁሉ በአንድነት ሲመለከት ይታየኛል ሕልም አለኝ። ወደ ደቡብም ይህን እምነት ይዤ እመለሳለሁ። ከዚህ እምነት ጋር ከተስፋ መቁረጥ ተራራ ላይ የተስፋን ሐውልት እንቀርጻለን። ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 ዓ ምረት የኖቤል የሰላም ሽልማትን ተጎናጽፈዋል። በ1977 ዓ ምረት ከሞቱ በኋላ የፕሬዚደንቱን የነጻነት ሜዳሊያ ተሸልመዋል። በ2004 ዓመተ ምህረት የዩናይትድ ስቴትስ የተወካዮች ምክር ቤት የወርቅ ሜዳሊያ ታውጆላቸዋል። ከተስፋ መቁረጥ ተራራም የተቀረጸ የተስፋ ደንጊያ እንዲሆን በዩናይትድ ስቴትስ ፕሬዚደንቶች መታሰቢያ መስክ ውስጥ ድንቅ ሐውልት ቆሞላቸው፣ በመጀመሪያው የአሜሪካ ጥቁር ፕሬዚደንት ባራክ ኦባማ ተመርቆ ለሕዝብ እይታ ክፍት ሆኗል።